ሰማያዊ ፓርቲ የሰላማዊ ሰልፍ እውቅና አለመከልከሉን የገለጸው የአዲስ አበባ አስተዳደር ግንቦት 25 ቀን እንዲያደርጉ ተስማምተናል ብሏል። የአፍሪካ ህብረት 50ኛ ዓመት በዓል በሚከበርበት በነገው ዕለት መደረግ የማይችለው የፖለቲካ ሰልፍ ስለሆነ ሳይሆን ተደራራቢ ፕሮግራሞች በመኖራቸው ነው ሲልም አስታውቋል። እስክንድር ፍሬው የዚህንም ዘገባ ልኮልናል። የአፍሪካ ህብረት አምሳኛ ዓመት በዓል በሚከበርበት እለት የፖለቲካ ተቃውሞ ሰልፍ የጠራው ሰማያዊ ፓርቲ ከአዲስ አበባ አስተዳደር እውቅና ማግኘት እንዳልቻለ የገለጸው በትናንትናው እለት ነው። በአዲስ አበባ አስተዳደር የከንቲባው ጽህፈት ቤትና የካቢኔ ጉዳዮች ምክትል ኃላፊ አቶ ወንድማገኝ ተሰማ ዛሬ ለቪኦኤ በሰጡት ምላሽ ሰልፉ እውቅና አልተከለከለም፣ ቀኑ ግን እንዲቀየር ተስማምተናል ብለዋል። በነገው እለት መካሄድ የማይችለውም ጥበቃ የሚያካሂድ በቂ የፖሊስ ኃይል ስለሌለ መሆኑን ገልጸዋል። በእኛ ጽህፈት ቤት የሚሰራው ለዚህ ስራ ተብሎ የተመደበ ሰው አለ የምንሰራው እውቅና መስጠት ነው። እውቅና ስንሰጥ ህገ መንግስቱ ላይ በተቀመጠው መሰረት አንቀጽ ሰላሳ ላይ የተዘረዘረውን መሰረት አርገን ነው። ስለዚህ ሰዎች ሰላማዊ ሰልፍ ወይም የስብሰባ ፍቃድ ሲጠይቁ፣ የነሱም ደህንነት ያገርም ደህንነት መጠበቅ አለበት። ለዚህ ሲባል በከተማ አስተዳደሩ የሚሰሩ ስራዎች አሉ። እንቅስቃሴያቸውን ሰላማዊ ለማድረግ ዲሞክራሲያዊ ሆኖ እንዲቀጥል፣ በእነሱም ላይ ሆነ በአገር ላይ መጥፎ ኢሜጅ እንዳይደርስ የጥበቃ ስራ እንዲሰራ ይደረጋል። ለዚህ ጥበቃ እንዲያደርግ የሚያስፈልገው የፖሊስ አካል አሁን ባለንበት ወቅት ከሁለት አመት በላይ የወሰደ ፕሮግራም ነው የተሰራው። የአፍሪካ ህብረት የአምሳኛ ዓመት ፕሮግራም ከሁለት አመት በፊት ቅድመ ዝግጅት ተደርጎበት እያንዳንዱ ፕሮግራም የተሰራበት ሁኔታ ነው ያለው። ስለዚህ ይሄ ፕሮግራም በየቀኑ ምን ምን አይነት ስራዎች እንዳሉ ተዘጋጀ በመሆኑ እዚህ ፕሮግራም ውስጥ ለማካተት አስቸጋሪ ስለሆነብን ነው እና እኛ ፍቃድ አንከለክልም። ተስማማ ነው እነሱም ቢሮችን መጥተው ሰፊ ሰዓት ተወያይተናል ከሰማያዊ ፓርቲ አመራር አካላት ጋራ። ስለዚህ በውይይታችን ምንድን ነው ይሄ በዓል የአፍሪካ የሁላችንም በዓል ነው። ምንም እንኳን የተለያየ አስተሳሰብ የተለያየ አመለካከት ቢኖረንም በዓሉን በጋራ ማክበር አለብን። እነሱን መብታቸውን ሲጠቀሙ ደግሞ ሰላማዊ በሆነ መንገድ ጥበቃ ማድረግ ስላለብን አሁን ባለን ወቅት ጥበቃ ማድረግ በጣም አስቸጋሪ ነው። ህብረተሰቡን አጠቃላይ የከተማውን ኗሪ እያስቸገረን ነው ያለ ነው። መኪና የሚያቆምበት የሚተላለፍበት ህብረተሰቡ እንዲተባበር እያደረግን ባለንበት ወቅት ሌላ ፕሮግራም አካተን የጥበቃ ኃይሉን እዛ ጋር ማድረግ የአቅምን ችግር ስለሚኖር በብዛት ሰራዊቱ በየተለያየ ቦታ ስለተመደበ ይህን ልናደረግ አንችልም። የኢትዮጵያ ሕዝብ ሰላማዊ ነው። ሰልፉ ቢፈቀድም ያለምንም ችግር ሊካሄድ ይችላል በሚል በሰማያዊ ፓርቲ አመራሮች ለተገለጸውም አቶ ወንድማገኝ የሚከተለው መልሰዋል። ማሰቡ ጥሩ ነው። የኢትዮጵያ ሕዝብም እንደተባለው በጣም ጨዋ ነው። ነገር ግን አሁን እኛ ሰላማዊ ሰልፍ አድራጊው ብቻ ችግር ይፈጥራል የሚል ድምዳሜ የለንም። ሰላማዊ ሰልፍ ሊያደርግ የሚወጣ ሰው ያው ሰላማዊ ነው ብሎ ነው የሚወጣው። በመሀል ላይ ሊፈጠሩ የሚችሉ ግን ከሌሎች ሊከሰት ይችላሉ። ይሄ የአፍሪካ ሕብረት ትልቅ ሜጅ ነው ያለው። ስለዚህ በዚህ ይሄ ነገር እውቅና ተሰጥቶት ቢዘጋጅና የሆነ አደጋ ቢደርስ ለሀገር ብቻ አይደለም አይደለም አጠቃላይ የአፍሪካ ህብረት ህግ መቀመጫነት ጋር ተያይዞ ሰፊ ሁኔታዎች ሊከሰቱ ይችላሉ። ስለዚህ እንደ ሀገር ያንንም ማሰብ አለባቸው። አሁን ሰላማዊ ሰልፍ የሚያደርገው አካል ችግር ይፈጥራል እያልን አይደለም ያለ ነው። ነገር ግን ለእንግዶቻችን ሰፊ ጥበቃ ለማድረግ ቅድመ ሁኔታዎችን ሰርተን ኦልሬዲ እነዛን ቦታዎች ለደህንነትና ለጸጥታ ከትራፊክ መጨናደቅም እንዲጸዱ ባደረግንበት ሁኔታ እንዲያን ነገር እንትን ካል የሚፈጥረው ሌሎች ሽብርተኞች ሊፈጥሩ ይችላሉ ብለን እናስባለን። ግን ይህ ፓርቲ እንደ ፓርቲ ችግር ይፈጥራል የሚል ድምዳሜ አይደለም ያለ ነው። የአፍሪካ ህብረት እዚህ መቀመጫነት የማይዋጥላቸው ሌሎች ኃይሎች ችግር ሊፈጥሩ ይችላሉ። ይህንን እንደ ሀገር ሰማያዊ ፓርቲም የሀገር ፓርቲ ነው። ያንን አስቦ ለሀገር ነው ለአፍሪካ ህብረት መቀመጫነት ነው የሚል ታሳቢ ነው ሊቀበለው የሚገባውና ችግር አይፈጠርም ብሎ ከማሰብ ቢፈጠር እንዴት ነው የሚመጣው አደጋ አይከብድም ወይ ብሎ ፕሮግራሞችን ማሸጋሸግ ይቻላል። የፕሮግራም ሽግሽግ እንዲያደርግ የተጠየቀው ሰማያዊ ፓርቲ ብቻ ለመሆኑን የተናገሩት አቶ ወንድማገኝ ፖለቲካዊ ያልሆኑ ድርጅቶችም ፕሮግራሞቻቸውን እንዲያሸጋሽጉ መደረጉን ገልጸዋል። የአዲስ አበባ አስተዳደር ባቀረበላቸው የፕሮግራም ለውጥ መስማማታቸውን የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በስልክ ለቪዮኤ አስረድተዋል። በዚህም መሰረት የተቃውሞ ሰልፉ ግንቦት 25 ቀን ጥቁር አንበሳ አካባቢ በሚገኘው ድላችን ሐውልት እንደሚካሄድ አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እንድር ፍሬውን ለዘገባው እናመሰግናለን። በሌላ በኩል ዋሽንግተን ዲሲ ላይም ከዚሁ ከሰማያዊ ፓርቲ ሰላማዊ ሰልፍ ጋር የተያያዘ መፈክር በድምፅ ያልተሰማበት ስነስርዓት ተካሂዷል። ከአስተባባሪዎቹ አንዱን በስልክ አግኝቼ አነጋግሬ ነበር። ከባዱ በላቸው በላለሁ። የት ነው አሁን ያላችሁት? አሁን ያለ ነው ዋሽንግተን ዲሲ ዋይት ሀውስ ለፊት ነው ያለ ነው። ምንድን ነው እዛ ለምንድን ነው የተሰበሰባችሁት? የተሰበሰብነው ኢትዮጵያ ውስጥ የሰማያዊ ፓርቲ ለአፍሪካ አንድነት ሀምሳኛ ዓመት በዓል አስመልክ አመልክቶ በዛ ቀን ኢትዮጵያ ውስጥ ያለውን ግፍ፣ መከራ፣ ስቃይ፣ ስርዓት እና ነጻነት እጦት ለመቃወም የጠራውን ሰላማዊ ሰልፍ የወሰዱትን እርምጃ ለመደገፍ ነው የወጣ ነው። ለማድነቅ ነው የወጣ ነው። ለዛ ሶሊዳሪቲ ለማሳየት ነው። ስንት ሰው ይሆናል ዛሬ ለዚህ ሰልፍ የወጣው? ወደ አንድ ሀምሳ ሚሆን ነበረ። ነገሩ ያው የጠራነው ማሰኞች ጀምሮ ነው። በሁለት መቶ ውስጥ ቀን ውስጥ ነው ሬዲዮ እና ምናምን በሌለበት እንዲሁ አክቲቪስቶች የምንተዋወቅ በቴክስት እና በኢሜል ተጠራርተን ነው የወጣ ነው። ጥቁር ለብሰን ነው የወጣ ነው። እዛ ቦታ ላይ ደ ደግሞ አፋችንን ኢትዮጵያ ውስጥ ያለውን የመናገር ነጻነት አለመኖር ለማሳየት አፋችንን በፕላስተር ለጉመን ነው ቆመን የነበረው። ባንዲራ የኢትዮጵያ፣ የአሜሪካ ይዘን ነበር። መፈክሮችን ይዘን ነበር። ዋናው መፈክራችን የሰማያዊ ፓርቲ ቀደም የጠራውን ሰላማዊ ትግል አጠንክረው የመቀጠል ጥሪ እንደግፋለን የሚል ነበር። የሰማያዊ ፓርቲ ሰልፍ ተላልፏል። ከነገ በስቲያ ከዛሬ ጀምሮ ነበር ለማድረግ ያቀደውና ዋናው ነገር የሶስት ቀን ጥቁር የመልበት ነው ሶስተኛው ቀን የቅዳሜ ዕለት ደግሞ አፍሪካ አንድነት ድርጅት ጽሕፈት ቤት ፊትለፊት ሰላማዊ ሰልፍ የማድረግ ነበረ። እንትኑ ዋናው እኛ ይህንን ሰልፍ ስናዘጋጅ ለህዝቡ የሚያሳውቅ ነው። ያ ሰልፍ ኢትዮጵያ ውስጥ ይደረጋል አይደረግም፣ ሌላ ጉዳይ ነው ይቻላል አይቻልም፣ ይፈቅዳሉ አይፈቅዱም፣ ወይም በምክንያት ይቀራል፣ ያ ሁሉ እንትን አይደለም። ዋናው አስበው ደፍረው ኢትዮጵያ ውስጥ መንግስት በሕገ መንግስት ያስቀመጠውን መብት እንደፈለገ የሚፈቅድበትና የሚከለክልበት መሆን የለበትም። ያንን ደግሞ ለማስቀደም ሕዝብ በሰላማዊ በሆነ መንገድ መጠየቅ ምንጊዜም፣ መንግስት መልስ በማይሰጥበት ጊዜም ደግሞ ማስገደድ ሕዝብ መብት አለው ያንን ብለው ደፍረው እስከዛሬ ድረስ የነበረውን ሌሎች የተቃዋሚ ፓርቲዎች በሰላማዊ ትግል የሚንቀሳቀሱ ፓርቲዎች ከወሰዱት እርምጃ አንድ እርምጃ ጨምረው ከፍ አድርገው ማንሳታቸው ነው ለእኛ ትልቁ ነገር የነበረውና ያንን ነው እኛ እናመሰግን ልናደግፍ የወጣ ነው። ሊደረግም አይደረግም እንደሚችል እናውቃለን። ከአሁን በኋላ ለማድረግ የምታስቡት ሌላ እንቅስቃሴ አለ? እንግዲህ፣ ዛሬ በእነሱ ስም ወጣን እንጂ ዛሬም የተሰባሰብ ነው። ባለፈው ምን ሰሞኑን የምናደርገው የነበረው በየቦታው ያል ብዙ ስንት አመት ሙሉ የሚደረገው አክቲቪስቶች ነን። የኢትዮጵያ ውስጥ የሚደረገውን ሁኔታ እየተከታተል እዛም ያለውን ለማሳወቅ ይሁን እንደገናም ደግሞ እዚህ የአሜሪካ መንግስት ዋናው ደጋፊ የአሜሪካ መንግስት ስለሆነ ለአሜሪካ መንግስት ለማሳወቅ እንቅስቃሴችን እንቀጥላለን። አናቆምም። በጣም አመሰግናለሁኛ። አቶ ከባዱ በላቸው፣ በጣም ይስጥልኝ። thank you